ደቡብ ሱዳናውያን በርካታ ጋዜጠኞች ትናንት ጁባ ውስጥ የተገደለው ባልደረባቸውን በማሰብ ከዛሬ ማለዳ አምስት ሰዓት ጀምሮ ለ24 ሰዓታት ብዕራቸውን እንደማያነሱ አስታወቁም። ፔተር ሞይ የተባለው ደቡብ ሱዳናዊ ጋዜጠኛ የተገደለው ሐሙስ ዕለት ከሥራ ወደ መኖሪያ ቤቱ ሲያቀና ማንነቱ ባልታወቀ ታጣቂ ነበር። የደቡብ ሱዳን ጋዜጠኞች ኅብረት ሊቀመንበር ኦሊቨር ሞዲ ግድያው ሆን ተብሎ የተፈጸመ መሆኑን ለፈረንሳይ ዜና አገልግሎት ተናግሯል። ለዶቼ ቬሌ በሰጡት ቃለ መጠይቅም ይህንኑ አረጋግጧል። ሆኖም ጋዜጠኛው በምን ምክንያት እንደተገደለ ማወቅ እንዳልቻሉ አክለው ገልጧል። በእርግጥ ለምን እንደተገደለ የምናውቀው ነገር የለም፣ ምክንያቱም ገዳው ግድያውን ለምን እንደፈጸመ ሊገልጥልን አልቻለም። ቅጥረኛ ይሁን ከሞይ ጋር የግል ጠብ ይኑረው ምንም አናውቅም። ግድያው በተፈጸመበት ስፍራ የሚኖሩ ሰዎች የጥይት ድምፅ መስማታቸውን ይሁንና ገዳዩ ማን እንደሆነ እንደማያውቁ ተናግሯል። የጋዜጠኛ ፔተር ሞይ ግድያ በደቡብ ሱዳን ውስጥ ካለፉት ስምንት ወራት አንስቶ የተገደሉ ጋዜጠኞችን ቁጥር ወደ ሰባት አድርሶታል። ግድያው በመላው ዓለም ቁጣ አስነስቷል። የጋዜጠኞች መብት ተከላካይ በእንግሊዝኛ ምጻሩ ሲፒጄ የምስራቅ አፍሪቃ ተወካይ ቶም ሮድስ ግድያውን ትርጉም አልባ ብለውታል። ይሠራበት የነበረው ጋዜጣ አንዳንድ ባልደረቦቹን አነጋግሬያለሁ። እነሱ እንዳሉኝ ከሆነ ለግድያ ሊያደርሰው የሚችል እጅግ ከረር ያለ ሂስ የታከለበት ዘገባ ሊያገኙበት እንዳልቻሉ ነው። የሚያሳዝነው ነገር አሁን ብዙ ለመናገር ጊዜው ገና መሆኑ ነው። ግን አንድ በእርግጠኝነት መናገር የምችለው ይህ ግድያ በእርግጥም ደቡብ ሱዳናውያን ጋዜጠኞች አንደበታቸውን እንዲለጉሙ አሊያም ከዚያም በላይ እንዲፈጽሙ ማሸበሩን ነው። ቶም ሮድስ ደቡብ ሱዳን በታሪኳ አሁን ባለችበት አስቸጋሪ ወቅት ገለልተኛ ድምፆች ከዕለት ዕለት እየታፈኑባት ነው ሲሉም አክሏል። ጋዜጠኛ ፔተር ሞይ ከመገደሉ ጥቂት ቀናት ቀደም ብሎ የደቡብ ሱዳን ፕሬዝዳንት ሳልቫኪር ባሳለፍነው እሁድ በሀገሪቱ አፍራሽ ያሉትን ዘገባ የሚያቀርቡ ጋዜጠኞችን ሊገድሉ እንደሚችሉ ዝተው ነበር። የደቡብ ሱዳን የጸጥታ ኃይላት ግድያውን አስመልክቶ ለቀረበላቸው ጥያቄ መልስ አለመስጠታቸውን የፈረንሳይ ዜና አገልግሎት ዘግቧል። ቶም ሮድስ ግድያው ሆን ተብሎ የተፈጸመ ነው ይላሉ። ያነጋገርኩት ባልደረባው እንደገለጠልኝ ከሆነ ሁለቱም እጆቹ ላይ ያሉ ጠቃሚ ንብረቶች አልተነኩም። የእጅ ስልኩም ሆነ የገንዘብ ቦርሳው አልተወሰደም። ይህ የሚያመለክተው ግድያው ሆን ተብሎ መፈጸሙን እንጂ የዝርፊያ ድርጊት አለመሆኑን ነው። የደቡብ ሱዳን ነዋሪዎች ሰላም እንደተጠሙ የደቡብ ሱዳን መንግስትም ሰላም እንዲያመጣላቸው አጥብቀው እንደሚሹ የደቡብ ሱዳን ጋዜጠኞች ህብረት ሊቀመንበር ኦሊቨር ሞዲ አስታውቋል። ዜጎች፣ ጋዜጠኞች፣ አሊያም ማንኛውም ሰው የሚሻው በሀገሪቱ ሰላም እንዲወርድ ነው። ሁለቱ ወገኖች ወይንም ማንም ይሁን ማን ብቻም ኢትዮጵያ ውስጥ የነበሩ አካላት ስምምነት ላይ ካልደረሱ ይህ ሰላም ሊመጣ አይችልም። የደቡብ ሱዳን ተፋላሚ ኃይላት አዲስ አበባ ውስጥ በተደጋጋሚ የሰላም ስምምነት ላይ መድረስ አልቻሉም። ድንበር የለሽ የጋዜጠኞች ቡድን ደቡብ ሱዳንን ባለም አቀፍ የፕሬስ ነጻነት ከ180 ሀገራት 125ኛ ላይ አስፍሯታል። የጋዜጠኛ ፔተር ሞዲ አስክሬን በሚገኝበት መኖሪያ ቤቱ ጁባ ውስጥ ጋዜጠኞች ዛሬ ንግግር ካደረጉ በኋላ አስክሬኑ ለቀብር ካጆ ኬጂ ወደተባለው የጋዜጠኛው የትውልድ ስፍራ ተወስዷል። በስፍራው የጀርመን ዲፕሎማቶች መገኘታቸውን በቦታው የነበረ ጋዜጠኛ ተናግሯል።